የወልቃይት ሕዝብ ተወካዮች መሆናቸውን የገለጡ ወገኖች ዛሬ ጥያቄዎቻቸውን ለፌዴሬሽን ምክር ቤት አፈጉባኤ እንዳቀረቡ ገለጡ። አፈጉባኤው ጥያቄዎቻቸውን በህገ መንግስቱ መሠረት እንደሚመልሱና እነርሱም ህዝቡን እንዲያረጋጉ እንደጠየቋቸውም ተናግረዋል። ወኪልነን የሚሉት ትናንት ለሰዓታት በፖሊስ ቁጥጥር ስር እንደነበሩም ተመልክቷል። ለዚህ የፖሊስ እርምጃ ምክንያቱ ምን እንደሆነ ለማወቅ የተደረገው ጥረት ለጊዜው አልተሳካም። መለስካቸው አመሃ ዘገባውን ይዘዋል። ከኮሚቴው አባላት አንዱ እንደሆኑ የሚናገሩት ልጅ እሸት አስፋው የዛሬውን የኮሚቴውን ውሎ ለቪኦኤ እንዳስረዱት የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ከሌሎች የምክር ቤቱ ጥቂት ኃላፊዎች ጋር ሆነው አናግረዋቸዋል። አክለው እንደገለጹትም የወልቃይት ህዝብ ህገ መንግስታዊ መብቱ እንዲከበርለት የጠየቀው ተግባራዊ ሊሆን ቀርቶ በክልል አንድ ምን ያህል ስቃይ እየተፈጸመበት እንደሆነ የሚያስረዳ የጽሑፍ አቤቱታ አቀረብን ብለዋል። ቀጥለውም አቶ ልጅ እሸት ይህንን ይላሉ። ይሄ ማንበብ አሁን አንችልም፣ አንኳር አንኳር ነገሮች በቃላችሁ እንደዚህ መናገር ትችላላችሁ አሉና፣ እኛ ከስር መሰረታችን ከአሁን በፊት የ207 ሰነድ አለን፣ አሁንም የ208 ሰነድ አለን። ሰነዱ አላያችሁትም ወይ? ሰነዱ አይታችሁት ከሆነ ይህ ሰብአዊ ግፍ ተፈጽሞብናል። ይህ ምንድን ነው? የአማራ ተወላጅ በመሆናቸው ዘር አድሎ እየተፈጸመብን ነው። ለምሳሌ ባህላችን የእኛ አማርኛ ነው። እነሱ ግን አሸንዳ ዘፈን እንዲዘፈን አስገድደዋል። የእኛ ሆየ ሆየ ዘፈንም እንዲቀር አድርገዋል። አማርኛ ትምህርት ቤት እንዳይማሩ ልጆቻችን ከልክለዋል። አማርኛ ሙዚቃ እንዳይደመጥ ከሀገራችንም ተከልክሏል። ከሶስት ሰው በላይ እንዳንሄድም በኋላችን በጀርባቸው ነገር አላቸው ተብለን ተጠንተናል። የጉንበት ሰባትና የአርበኛ ግንባር የሻእብያ ልዑክ ተብሎ ህገ መንግስት በጠየቅ ነው። ህገ መንግስት መብት መብታችን ነው እኛ የጠየቅነው። እነሱ ግን ምን ብለውናል? ጸረ ሰላም አሸባሪ ብለውናል። ይህን ታርጋ ተለጥፎብናል። ስለዚህ መንግስት ይሄድና አገሩ ያረጋጋው እንዳለ ህዝቡ አሁን ባለፈው በማስ ሜዳ በቴሌቪዥን ሳይቀር እነዚህ ጸረ ሰላም የሻእብያና የአርበኛ ግንባር ጉንበት ሰባት ተላላኪዎች ስለ ወልቃየት ማንነት የሚያነሳሱ ያሉ ከዛሬ ቀን ጀምረ እርምጃ እንወስዳለን ብለዋል። ከእነሱ ጋር የተገናኘህ ሰው ከእነሱ ጋር ያወራህ ሰው ወይም ወክያቸዋሉ የምትል ሰውም አማራ ከሆንክ ወደ አማራ ለቀመ ትችላለህ እንጂ አትኖርም ብለውታል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ግን ጉዳዩን በተመለከተ ከትግራይ ክልል ጋር እየተወያዩ መሆናቸውን አቶ ልጅሸት አስፋው ይናገራሉ። በአፈ ጉባኤ አመለካከት የትግራይ ክልል መስተዳድር ይህን ያደርጋል ብለው እንደማያምኑና በህገ መንግስቱ መሰረት ችግሩ እንደሚፈታ ተስፋ እንደሰጧቸው ይጠቁማሉ። እንግዲህ ህገ መንግስት አለ። ህገ መንግስቱ ያወጡት እነሱ ናቸው። አሁንም ይሄ ህገ መንግስቱ የሚያከብሩበት ምክንያት ያለ መስሎ አይሰማንም። ጠርተን ጠይቀን፣ ምክንያቱ የምክር ቤት አባላትም ስለሆኑ እነሱ አብረው ጠይቀን እንወያያለን። ተወያይተን መፍትሄ ከተገኘ ተገኘ፣ ካልተገኘ ግን እንግዲህ እኛ ብቻችን አንጨርሰውም። የምክር ቤት አባል አባላቶች አሉ። ለምሳሌ እንደ ኦሮሚያ፣ እንደ ደቡብ ህዝቦች፣ እንደ መሳሰሉ እንደ ህወሀትም ራሳቸው እንደ ብአዴንም ተሰብስበን መፍትሄ እንሰጥበታለን። አሁን ግን ህዝቡ አረጋጉት፣ ወደ አደጋ እንዳይገባ አሁን እነሱም ሲሆን ያሻሽላሉ የተሰጣቸውን የእናንተ ጥያቄም በምላሽ ምላሽ ይሰጣሉ ብለን እናስባለን። ካልሆነ ደግሞ ያው እኛ ተወያይተን በምክር ቤት አንዱ እናደርጋለን አንዱ መፍትሄ እናሰጣለን ብለው ይህም መልስ ሰጡ። ስለዚህ እናንተ አሁን ሄዳችሁ ህዝቡን ተረጋጋላችሁ፣ እንዴት ነው የምታደረጉት? ህዝቡማ እንኳ አዎ፣ እኛ ለማረጋጋት እንሞክራለን። ግን ህዙ ትናንትና ፌዴሬሽን ምክር ቤት ገብተው ሲወጡ ታሰሩ። ኮሚቴዎች ህዙ ማውሮ ታሰረ ሲሰማ እዛ በስልክ በጣም ተረባበሸ። ምንድን ነው እነሱ ከዚህ የሚያደርጉት? ከዛም እናንተ ከታሰራችሁ መቼ መንግስት አለ? ይሄ እኮ እኛ ጭራሽ ሚያድነን ሰው የለም ማለት ነው። እነሱ ከዚህ እንደዚህ እያደረጉ ነው። እናንተም ፌዴሬሽን ምክር ቤት ገብታችሁ ስትወጡ ከበራፍ ታንቃችሁ ታስራቸዋል። ይሄ የምትሉትን ሕግ አለ የምትሉን፣ ለእኛ ውሸት ነው። ሕግ የለም። ሕግ ቢኖር እንዴት እናንተ ታሰራችሁ? እንዲያውም ከመንግስት ቢሮ ከፌዴሬሽን ምክር ቤት ከደጃፉ ላይ ታንቃችሁ ስትሄዱ በዛን ጊዜ መንግስት ቢኖር እንዴት ታሰራችሁ? አሁንም መንግስት አለ፣ ሕግ አለ፣ ስለዚህ ምላሽ ያገኛል ጥያቄያችን በሕግ የምትሉን ከእውነት የራቀ ነው አሉ በስልክ ዛሬ። እንደዛ ለዙ ዛሬ ዛሬ ሁ እናንተ ያው ያገኛችሁትን ቃል ይዛችሁ ለማረጋጋት ትሞክራላችሁ። እኛም አልናቸው እኮ ስሙ ህግ አለ። እንኳንማ ከኢትዮጵያ ኢትዮጵያ አልፎ የአፍሪቃ ሀገሮችን የሚያረጋጋ ህግ አለን። አታስቡም እንዴ በደቡብ ሱዳን በአጠቃላይ የኢትዮጵያ መንግስት ገብቶ ያላረጋጋው ቦታ የለም። ስለዚህ እነዚህ ግለሰቦች ናቸው። ህግ አለ፣ አትጠራጠሩ። እነዚህ እንደዚህ የሚያደርጉ ግለሰቦችም ከህግ የሚያመልጡ አይደሉም። ስለዚህ አትጠራጠሩ። መንግስት ይመጣል፣ ጥያቄያቸውን በሰላም ይፈታል ብለን አሁንም በስልክም እዚህ ላሉ ከእኛ ጋር ለመጡትን በአካል ለሚደውሉልን በስልክ ይሄን እያረጋጋል ነው ያለ አቶ ልጅሸት እንዳሉትና ከሌሎችም የኮሚቴው አባላት እንደተረዳ ነው። በትናንትና ዕለት ከሀያ ሁለት የማያንሱ የኮሚቴው አባላትና ወኪሎች ከቀትር በኋላ ከአስር ሰዓት ጀምሮ ከፌዴሬሽን ምክር ቤት አካባቢ ወደ አዲስ አበባ ፖሊስ ኮሚሽን ተወስደው ለስድስት ሰዓታት ያህል በቁጥጥር ስር ነበሩ። የተለያዩ ምርመራዎች ከተካሄዱባቸው በኋላም አሻራ ተነስተው በማያውቁት ሁኔታ እንደተፈቱም ይናገራሉ። ለዚህ የፖሊስ እርምጃ መንስኤው ምን እንደሆነ ለማወቅ የአዲስ አበባ ፖሊስ ኮሚሽን ኃላፊን፣ ኮሚሽነር ይህደጎ ስዩምን በእጅ ስልካቸው ደውዬ ጥያቄውን አቅርቤላቸው ነበረ። ይሁንና በስራ ላይ ስለሆንኩ በሌላ ጊዜ ደውል ብለው ነግረውኛል። ሙከራውን እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Kadis Ababa. Müzik